ቁጥራቸው 725 እንደሚሆን የተነገረ ኤርትራውያንና ኢትዮጵያውያን ስደተኞች መሀል ሮም ይኖሩበት ከነበረው ህንፃ በኃይል ከተባረሩ ዛሬ አምስት ቀናት ሆኗቸዋል። ኤርትራውያን የሚያመዝኑባቸው እነዚሁ ስደተኞች በኢጣሊያ ግራዘመም ፖለቲከኞች እገዛ ከገቡበት ህንፃ እንዲወጡ ከተደረገ በኋላ አሁንም መሄጃ አጥተው የሚንከራተቱ፣ በህንፃው አቅራቢያ በሚገኝ ሜዳ ላይ የሚውሉና የሚያድሩ ጥቂት አይደሉም። ይህ ሳያንስ ፖሊስ ዛሬ ማለዳ በዚሁ ሜዳ ላይ ተኝተው የነበሩ ስደተኞችን በኃይል ከአካባቢው እንዲርቁ እንዳደረጋቸው ስደተኞቹ ከህንፃው ከተባረሩ በኋላ ውሎና አዳራቸው ሜዳ ላይ የሆነው ሰኚ ስደተኛ ለዶቼ በለ ተናግረዋል። ጠዋት መቶ ውሃ ደብቶብን በዱላ እየቀጠቀጡን ከነበርንበት ቦታ ያባረኑበት አጋጣሚ ነበር። ወደ አደባባይ ላይ ወጣን፣ መንገዱ ዘጋን፣ ወታደር በዛ ከበበን። ወደዚህ እንዳንሄድ በዚህ እንዳንሄድ በዱላ እየቀጠቀጡን፣ በውሃ እያዳፉን፣ ስንቶቻችን መሬት ላይ በመኪና ውሀ በሞቶር እየተጠቀሙ እያዳፉን በታተኑን። ስደተኞቹም ፖሊስ ላይ ድንጋይና ጠርሙሶች መወርወራቸው ተዘግቧል። ፖሊስ እንደሚለው ከመካከላቸው ሁለቱን ይዟል። በዚሁ እርምጃም 13 መቁሰላቸውም ተነግሯል። ፖሊስ እርምጃው አስፈላጊ ነበረ ይላል። እንደ ፖሊስ እርምጃው የተወሰደው የከተማው ማዘጋጃ ቤት ለስደተኞቹ አዘጋጅቶላቸዋል የተባለ መቆያ ውስጥ አንገባም በማለታቸውና በሚውሉና በሚያድሩበት ቦታም ቡታጋዝ መጠቀማቸው አደጋ አለው ብሎ በማሰቡ መሆኑን አስታውቋል። ዶችቨለ የጠየቃቸው ስደተኛ ትናንት ለአቅመ ደካሞች ይሰጣል ስለተባለው ስለዚሁ መኖሪያ ጉዳይ ከሚመለከታቸው ባለስልጣናት ጋር ለመነጋገር ከመካከላቸው የተመረጡ ሰ ሰዎች ሄደው እንደነበረ ተናግረዋል። ለሰማንያ ሰው የሚሆን ቦታ አለ ብለዋል። ቀበሌ እነዚህ ሰዎች ከሚያሳዩት ጋራ ሄዶ አይቶ ነበረ ሰማንያ የተባለው ሰማንያ ሆኖ እንዳላገኘን አንድ ክፍል ውስጥ አራት ሰው ተባለ። ይሄ ሰማንያ ሰው የተባለው ወደ አርባ መለሱት፣ ወደ ሰላሳ መለሱት። ያም ደግሞ የሚሆንበት እድል ራሱ እንደሌለው ግልጽ በሆነ ነገር ነገሩን ሰዎቻችን ከእነሱ ጋር የሄዱት ሰማና ተብሎ በዚህ ደቂቃ ላይ እንዴት ይቀየራል? ይሄንን ሳንቀበልን ብለን ብልን ስንመልስላቸው ከነሱ ጋር ሄዶ አይቶ የመጣው ሰውዬ አፈኑት፣ ወሰዱት። ወዴት እንዳኖሩት ባናቆም የተቻለን ያህል ጮሄን ጮሄን። ከሁለት ሰዓት እና አንድ ሰዓት ጊዜ በኋላ በመኪና ወደ እስር ቤት ወደ ኮስቱራ ሊወስዱት ነበረ። በጨዋታችን ኃይል አንን ሰው መልሶልን ከኛ ጋር ያቀላቀሉበት አጋጣሚ ነበረ። ትላንትና ከሰዓት እኚሁ ስደተኛ እንዳሉት ህንጻው ከስደተኞች ነጻ እንዲሆን ከተደረገ በኋላ አንደኛ ፎቅ ውስጥ እንዲገቡ የተፈቀደላቸው ሴቶችና ህጻናትም ዛሬ ወደ ከፍተኛ ፍርድ ቤት ተወስደዋል። እሳቸውን እስካነጋገርንበት እስከ ከቀትር በኋላ ድረስ እነዚሁ ከሰላሳ ይበልጣሉ ያሏቸው ሰዎች አለመመለሳቸውንም ገልጸውልናል። ዛሬ ጠዋት ደግሞ ሁሉንም ጠራርጎ ወደ ከፍተኛ ፍርድ ቤት ወስዶ እስከዚህ ሰዓት እዛ ማንቀል ላይ ያሉበት ሁኔታ አለ። ሴቶች እና ህጻናቶች እና አውርጉዞች እዛ ውስጥ ነበሩ። የዛሬው የኢጣሊያ ፖሊስ እርምጃ በሰብአዊ መብት ተሟጋች ድርጅቶች ተወግዟል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍን ጨምሮ ግብረሰናይ ድርጅቶች ለስደተኞቹ መኖሪያ ለማመቻቸት የወጣው አዲስ እቅድ ብዙ ቤተሰቦችን የሚለያይና ህፃናትንም ከትምህርት ቤቶቻቸው የሚያፈናቅል ነው ሲሉ ተቃውመዋል። ድርጅቶቹ ስደተኞቹ ያለምንም ማስጠንቀቂያ ይኖሩበት ከነበረው ህንፃ መባረራቸውንም ኮንነዋል።